እኔ ሀያ ሄክታር የሚታረስ መሬት አለኝ ከዚያ ውስጥ ዝናቡ ከመጣሉ በፊት ትራክተር አግኝቼ አምስት ሄክታሩ ላይ እህል ዘራው ነገር ግን ዝናብ ከጣለ በኋላ ምንም እህል አልዘራውም የዘር ችግርም አለን አሁን አንድ ኪሎ የጤፍ ዘር መቶ አስር ብር ነው እየተሸጠ ያለው ስለዚህ በጣም ችግር አለ በአካባቢያችን እህል የዘራ ሰው የለም በሬ የሌለው በገሶ እና ባህያ ሌላው ደግሞ ልክ እንደ በሬ በራሱ ሞፈር ጎትቶ እያረሰ ያለም አለ። ለአመታት ክፉኛ በድርቅ ከተመታው የቦረናና የጉጂ አካባቢ አርሶ አደሮች ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በተያያዘ በደቡብ ኢትዮጵያ በጠናው ድርቅ የእንስሳት ሞትና በሰዎች ጤና ላይ የሚደርሰው ጉዳት መግፋቱን አስመልክቶ የተጠናቀረ ዘገባም ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ መጋቢት 28 2015 ዓ ም ጤና ይስጥልኝ እንደምናመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ ፓትሪክ ዲያ ደግሞ በስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜና የሚያሰማን የምታሰማን ቆንጅት ታየናት። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። መልካም ምሽት። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። በሶማሊያ ባለፈው አንድ ሳምንት ውስጥ በድንገት በተከሰቱ የጎርፍ አደጋዎች ስድስት ህጻናትን ጨምሮ 21 ሰዎች ህይወታቸውን እንዳጡ አንድ የተባበሩት መንግስታት ድርጅት የረድኤት አገልግሎት አስታወቀ። በድርቅ ተጠቅቶ በቆየው የደቡብ ሶማሊያ ጌዶ ክልል ከባድ ዶፍና ጎርፍ ባስከተለው አደጋ አንድ መቶ ሺህ የሚሆኑ ሰዎችን ችግር ላይ ጥሏል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። በጎርፉ የተጠቃው አካባቢ በኢትዮጵያ ድንበር አቅራቢያ ሲሆን የሸበሌና የጁባ ወንዞች የውሃ መጠን ከፍ ማለቱ ተገልጿል። የሶማሊያ ብሔራዊ የአደጋ መከላከያ ቢሮ በበኩሉ የጤና ማዕከላት በጎርፉ መውደማቸውን አስታውቋል። የቢሮው አማካሪ መሐመድ ሙአሊም ለአሶሽየትድ ፕሬስ እንደተናገሩት በወንዞች አካባቢ የሚኖሩ ማህበረሰቦች አደጋ ላይ እንደሆኑ እንዲያውቁት ተደርጓል። አራት ትምህርት ቤቶችና ሁለት የመጸዳጃ ቤቶች በጎርፉ እንደፈረሱን የተገለጸው በዚህም ምክንያት የ ሶስት ሺህ ህጻናት ትምህርት መስተጓጎሉን ኦቻ አስታውቋል። ከአንድ ሺህ ሄክታር በላይ የእርሻ መሬት በጎርፍ እንደታጠበም ነው ኦቻ ጨምሮ ያስታወቀው። በሱዳን ዲሞክራሲያዊ አስተዳደሩን ለመመለስ ስምምነት የመፈራረሙ ሂደት በጦር ኃይሉና ኢ መደበኛ በሆነ ቡድን መካከል በተፈጠረ ጭቅጭቅ ምክንያት እንደገና መዘግየቱ ተሰምቷል። የነጻነትና የለውጥ አዋጅ የተባለው አፍቃሪ ዲሞክራሲ ስብስብ ዛሬ ሊከናወን ታቅዶ የነበረው የስምምነቱ ፊርማ በተፈጠረው ጭቅጭቅ ምክንያት መዘግየቱን ትናንት ነው ያስታወቀው የጦር ሰራዊቱና ኃይለኛ የሆነው አጣዳፊ ድጋፍ ሰጪ የሚባለው ኃይል ቡድን በስምምነቱ ውስጥ በሚካተተው የወታደራዊ ዘርፉ ማሻሻያ ላይ አሁንም ድርድራቸውን እንደቀጠሉ መሆናቸውን ነው ያመለከተው። ሁለቱ ወገኖች የአጣዳፊ ድጋፍ ኃይሉ ታጣቂዎች ከጦር ሰራዊቱ ጋር መዋሃዳቸውን በሚመለከትም እየተደራደሩ መሆኑን አሶሽየትድ ፕሬስ ዘግቧል። ወደ ምዕራብ አፍሪካ በሚወስደን ዜና ጊኒ ካስማር በተባለው ወደባ ላይ ከቆመ በሴራሊዮን ባንዲራ የሚጓዝ መርከብ ላይ አንድ ነጥብ አምስት ቶን የሚመዝን ኮኬን የተባለ ሱስ አስያዥ ቁስ መውረሷን አስታወቀች። ሮይተርስ እንደዘገበው እያንዳንዳቸው 25 ኪሎግራም ኮኬን የያዙ 60 ጥቅሎች መርከቡ ላይ መገኘታቸውን የጊኒ የመከላከያ ሚኒስቴር ነው ያስታወቀው አስሩም የመርከቡ ሰራተኞች መታሰራቸውን የጊኒ መንግስት የዜና ማሰራጫ ዘግቦበታል። ሱስ አስያዥ መድኃኒት በድብቅ አስተላላፊዎች የምዕራብ አፍሪካን ሀገሮች ከደቡብ አሜሪካ ወደ አውሮፓ ለማሸጋገር በብዛት እንደሚጠቀሙባቸው ሮይተርስ ጠቁሟል። ባለፈው ነሐሴም ጊኒ የባህር ጠረፏ ላይ ሶስት ቶን ኮኬን እንደያዘች ዜናው ጨምሮ አስታውሷል። በግጭት የሚታመሰውን የምስራቃዊ ዲሞክራሲያዊ ኮንጎ ሪፐብሊክን ለማረጋጋት የተሰማራው ክልላዊ ወታደራዊ ኃይል ሀገሪቱን ሊከፋፍል ነው የሚል ጥርጣሬ እየቀረበበት ነው። እንደ አውሮፓውያን አቆጣጠር በ1990ዎቹ እና በ2000ዎቹ ዓመታት በክልሉ ከነበሩት ጦርነቶች ተከትሎ በአሁኑ ወቅት ምስራቅ ኮንጎ በርካታ ታጣቂ ቡድኖች የሚተራመሱባት ሆናለች። ድምፁን አጥፍቶ የቆየው ኤም 23 የተባለው ቡድን እንደ አውሮፓውያን አቆጣጠር በ2021 ብቅ ብሎ ብዙ ጥፋት እያደረሰ ይገኛል። በሩዋንዳ ይደገፋሉ የሚባሉት እነዚህ ታጣቂዎች በሰሜናዊ ኪቩ ክፍለ ግዛት ብዛት ያለው አካባቢ የተቆጣጠሩ ሲሆን ብዙ መቶ ሺህ ነዋሪዎችን አፈናቅለዋል። ሰባት አባል ሀገሮች ያሉት የምስራቅ አፍሪቃ ማህበረሰብ የምስራቅ ኮንጎን ሁከት የሚያረጋጋ ወታደራዊ ኃይል ለማቋቋም የወሰነው ባለፈው አመት ሰኔ ውስጥ ሲሆን የኬንያ ወታደሮች በህዳር ወር በቅርቡ ደግሞ የቡሩንዲና የደቡብ ሱዳን ወታደሮች ገብተዋል። ባለፈው ሳምንት የዩጋንዳ ፕሬዚደንት ዮዌሬ ሙሴቪኒ በሰጡት ቃል የሀገራችን ኃይል ገለልተኛ ኃይል ስለሆነ ከኤም 23 ጋር አይዋጋም ማለታቸው ተጠቅሷል። ባዕዳኑን ወታደሮች በተለይም የዩጋንዳን ኃይሎች በሚመለከት ኮንጎ ውስጥ አንዳንድ ወገኖች ጥርጣሬ እንዳላቸው እየተናገሩ ነው። ዩጋንዳ ምስራቅ ኮንጎ ውስጥ ጣልቃ የመግባት ታሪክ ያላት ሲሆን ከኤም 23 ቡድን ጋር በተያያዘም ብዙዎች ጥርጣሬ እንዳላቸው ሲገልጹ ቆይተዋል። ጉዳዩን እንዲከታተል የተባበሩት መንግስታት ድርጅት የመደበው ነጻ የባለሙያዎች ቡድን የዩጋንዳ መንግስት የኤም 23 ታጣቂዎች በሀገሩና በኮንጎ ድንበር መካከል ሲወጡ ሲገቡ እያየ እንዳላየ የሆነ ነው ሲሉ አሳውቀዋል። የምስራቅ አፍሪቃ ማህበረሰብ ሀይሎችን በሚመለከት ስጋት ስለመኖሩ ያመኑት የኮንጎ መንግስት ቃል አቀባይ፣ ይሁን እንጂ ወታደሮቹ የገቡት ቀውሱን ለማብረድ በሀገራችን መንግስት ተጋብዘው ነው ሲሉ አስረድተዋል። ኮንጎ፣ ዩናይትድ ስቴትስና ሌሎችም ምዕራባውያን ሀገሮች እንዲሁም ነጻው የመንግስታቱ ድርጅት የባለሙያዎች ቡድን ሩዋንዳ ኤም 23ን ትረዳለች ብለው ይወነጅላሉ። ኪጋሊ ክሱን ታስተባብላለች። ምስራቅ ኮንጎ ውስጥ ለተገፉ ማህበረሰቦች ነው የምታገለው የሚለው ኤም 23 ከመንግስቱ ጋር ለመደራደር ሲጠይቅ ቆይቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻይና ፕሬዚደንት ሺ ጂንፒንግ ከሩሲያ ጋር ያላቸውን ግንኙነት ዩክሬን ላይ የምታካሂደውን ጦርነት እንዲቆም ይረዱበት ዘንድ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ጥሪ አቀረቡላቸው። ማክሮን ዛሬ ሐሙስ በቤጂንግ ከቻይና ፕሬዚደንት ሺ ጋር የተገናኙ ሲሆን ሩሲያ ዩክሬን ላይ የከፈተችው ወረራ የዓለምን መረጋጋት በማናጋት ጉዳት እያስከተለ መሆኑን አሳስበዋቸዋል። ሩሲያ አስተሳሰቧን እንድትቀይርና ሁሉም ወገኖች በድርድር ጠረጴዛ እንዲቀመጡ እንደሚያደርጉ ልተማመንቦት እንደምችል አውቃለሁ ብለዋቸዋል። ማክሮን ቻይና ለዩክሬን ጦርነት ብዙ ክፍል ያለው የሰላም እቅድ አሰናድታለች። የሁሉም ሀገሮች ሉዓላዊነትና የግዛት አንድነት እንዲከበር ጥሪ የሚያቀርበው ይህ የቻይና እቅድ ሩሲያ ኃይሎቿን ከዩክሬን እንድታስወጣ ግን አይጠይቅም። በመጨረሻም የዩናይትድ ስቴትስ ምክር ቤት አባላት ከታይዋን ፕሬዚደንት ሳይኢንግ ዌን ጋር መገናኘት የለባቸውም በሚል በቻይና ኤምበሲ የተላከውን የኢሜይል መልእክት የምክር ቤት አባላቱ ውድቅ አድርገዋል። የቻይና ኮሚኒስት ፓርቲ የዩናይትድ ስቴትስ ምክር ቤት በሚያደርጋቸው ስብሰባዎች ላይ የመወሰን ስልጣን የለውም ነው ያሉት። ከቻይና ጋር የሚደረጉ ፉክክሮችን የሚመለከተው የተወካዮች ምክር ቤቱ ልዩ ኮሚቴ ሊቀመንበር ማይክ ጋላገር ለቪኦኤ በላኩት መግለጫ በምክር ቤቱ አፈጉባኤ የተመራው የሁለቱንም ፓርቲዎች አባላት የያዘ ቡድን ከታይዋን ፕሬዝደንት ሳይ ጋር መገናኘቱ ከቻይና ኮሚኒስት ፓርቲ የሚሰነዘር ማስፈራሪያ እንደማይበግረን ማሳያ ነው ብለዋል። የነጻይቱንና ዴሞክራሲያዊቱን ታይዋን ወዳጆቻችንን እንደግፋለን። ይህን ደግሞ በምናገኘው አጋጣሚ ሁሉ መናገራችንን እንቀጥላለን፣ ያሉት የልዩ ኮሚቴው ሊቀመንበር የሁለቱም ፓርቲዎች አባላትን ያካተተው ልዩ ኮሚቴም በዚህ ምክር ቤት ቃላቱን በተግባር ያሳያል ብለዋል። ትናንት ረቡ 18 የዩናይትድ ስቴትስ ምክር ቤት አባላት ከምክር ቤቱ አፈ ጉባኤ ከቨን መካርቲ ጋር ሆነው ከታይዋን ፕሬዚደንት ሳይ ጋር ካሊፎርኒያ ሲሚ ቫሊ ላይ በሚገኘው የሮናልድ ሬገን ፕሬዚደንታዊ ቤተ መጽሕፍትና መዘክር ስብሰባ አድርገዋል። ያ ከመሆኑ በሰዓታት ቀደም ብሎ አንዳንዶቹ የምክር ቤት አባላት ከታይዋን ፕሬዝደንት ጋር ለመገናኘት ያደረጉት ውሳኔ ቻይናን በጥልቅ አሳስቧል፣ አጥብቃም ትቃወመዋለች የሚል የኢሜል መልእክት እንደደረሳቸው ፐንች ቦል ኒውስ የተባለው የዜና ማሰራጫ ዘግቧል። የተወካዮች ምክር ቤት አባል ጃን ከርቲስ ቃል አቀባይ ባወጡት መግለጫ ቻይና የኮንግረስ አባላት ዩናይትድ ስቴትስ መሬት ላይ ከማን ጋር እንደሚገናኙ ልትወስን አትችልም ብለው ኮንግረስማን ከርትስ ከፕሬዚደንት ሳይ እና ከአፈ ጉባኤ ኬቨን መካርቲ ጋር ስብሰባው ላይ ለመገኘት በጉጉት ይጠባበቃሉ የሚል መግለጫ አውጥተዋል። በተወካዮች ምክር ቤት የካሊፎርኒያ ተወካይ ሚሸል ስቲልም ተመሳሳይ መግለጫ አውጥተውበታል። ቻይናን የሚመለከተው የምክር ቤቱ ልዩ ኮሚቴ ለቪኦኤ እንዳለው ሁሉም ባይሆኑም አብዛኞቹ ከታይዋን መሪ ጋር ለመገናኘት ወደ ካሊፎርኒያ የተጓዙት የምክር ቤት አባላት የቻይናው ኤምባሲ ኢሜል ደርሷቸዋል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን ታየን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ መጋቢት 28 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ቅንብሮች አሰናጃችን ደግሞ አባየው ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ጆጊል ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በቦረናና ጉጂ በድርቅ የተነሳ ሰው እንደ በሬ ተጠምዶ እየታረሰ ነው ሲሉ አንዳንድ አርሶ አደሮች ገለጡ። ከአምስት ተከታታይ የዝናብ ወቅቶች መተጓጎል በኋላ በደቡብ ኦሮሚያ ዝናብ ቢዘንብም አሁንም አርሶ አደሮች በዘር በማዳበሪያና በማረሻ በሬ እጦት ሳቢያ ችግር ላይ እንደሆኑ ነው የተናገሩት። በቦረና ዞን አንድ የድሬ ወረዳ አርሶ አደር ያለፈው ድርቅ በርካታ የቁም ከብቶቻቸውን ስለፈጀባቸው አሁን ነዋሪው የሚያርስበት ከብታቶ ሰው ልክ እንደ በሬ በመጠመድ የተገኘውን እህል ለመዝራት እየሞከሩ መሆናቸውን ነው ለአሜሪካ ድምፅ የገለጡት። በጉጂም በተመሳሳይ የዘርና የማዳበሪያ እጥረት ብቻ ሳይሆን በአካባቢው ያለው የጸጥታ እጦት ጭምር የአርሶ አደሮቹን ችግር አባብሶታል ነው የተባለው። የኦሮሚያ ግብርና ቢሮ አርሶ አደሮች የእርሻ ግብአቶችን እንዲያገኙ እየሰራሁ ነው ይላል። ገልሞ ዳዊት ተከታትሎታል። አቶ ኩሬሳ መሐመድ የቦረና ዞን ድሬ ወረዳ ነዋሪ ሲሆኑ ማዳበሪያና የሚያርሱበት በሬ ስለሌላቸው ችግር ውስጥ መሆናቸውን ይናገራሉ። ዝናብ ዘንቧል። ሰው አሁን የተቸገረው አንደኛ ለእርሻ የሚሆን በሬ የለም፣ ከብት አልቋል። ትራክተር የለንም። የተወሰነ ትራክተር መጥቶ አገልግሎት ይሰጥ ነበር፣ እሱም መሬቱ በጣም ስለጨቀየ መንቀሳቀስ አይችልም። ስለዚህ ሰው አሁን ልክ እንደ በሬ ተጠምዶ እያረሰ ነው። አቶ ኩሬሳ ካላቸው ወደ ሀያ ሄክታር ከሚጠጋ የእርሻ መሬት አምስቱ ላይ ብቻ እህል መዝራታቸውን ጨምረው ገልጸዋል። እኔ ሀያ ሄክታር የሚታረስ መሬት አለኝ። ከዚያ ውስጥ ዝናቡ ከመጣሉ በፊት ትራክተር አግኝቼ አምስት ሄክታሩ ላይ እህል ዘራው። ነገር ግን ዝናብ ከጣለ በኋላ ምንም እህል አልዘራውም። የዘር ችግርም አለን አሁን አንድ ኪሎ የጤፍ ዘር መቶ አስር ብር ነው እየተሸጠ ያለው ስለዚህ በጣም ችግር አለ። በአካባቢያችን እህል የዘራ ሰው የለም። በሬ የሌለው በገሶ እና ባህያ፣ ሌላው ደግሞ ልክ እንደ በሬ በራሱ ሞፈር ጎትቶ እያረሰ ያለም አለ። ይህ ችግር በቦረና ብቻ ሳይሆን በጉጂም እንዳለ ነዋሪዎቹ ይናገራሉ። አንድ ስማቸው እንዲገለጽ ያልፈለጉ የጎሮዶላ ወረዳ ነዋሪ ማረሻ የሚገዙበት ገንዘብ ስለሌላቸው ባገኙት ነገር ለማረስ እንደሚሞክሩ ነው የገለጹት። ሆሪን እንጂ ከረረ ካን እንስሳት አልቀዋል። በቻለ መጠን በገሶ እና ስለት ባለው እንጨት ለማረስ እየሞከርን ነን። የብረት ገሶ አሁን የለንም፣ ምክንያቱም የምንገዛበት የለን ያው ስለት ባለው እንጨት ነው ሰው መሬቱን ለማረስ እየሞከረ ያለው። ያ እንግዲህ ምን ያህል ውጤታማ ይሆናል የሚለውም አጠያቂ ነው። የማዳበሪያ እጥረቱን ደግሞ በዞኑ ያለው የጸጥታ ችግር እንዳባባሰው እኚው ነዋሪ ይናገራሉ። ሀል ነገኛ ከናነ ሰንጅሩ አከም ሀል ቃሙቴ ሞቱማ ባዲያ ከደበኔ ቁመት ቆንና ሳኔ ሲከካሰኔ በአካባቢው ያለው የጸጥታ ችግር የመንግስት መዋቅር እንደ ልቡ ተንቀሳቅሶ ህብረተሰቡ በግብርናው ላይ እንዲሰማራ ድጋፍ ለመስጠት ማመቻ አይደለም ሁለተኛው ምክንያት ዝናብ ዘንቦ ሰው ወደ እርሻ መመለስ የሚገባበት ወቅት አዲስ ዞን አዋቅረው በየአካባቢው ያለውን ጸጥታ ችግር አባባሱ ሰው አሁን በተገለጸው አደረጃጀት ግራ ተጋብቷል አሁን ያለው ከባለፈው ጊዜያት የበለጠ በጣም ከባድ ነው። ይህ ነዋሪዎቹ ችግር ከፍተኛ መሆኑን ገልጸው መንግስትና የሚመለከታቸው አካላት ይደርሱላቸው ዘንድ ተማጽነዋል። የቦረና ዞን ድሬ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ አቶ አብዱል ፈታ ማህመድ ተዲ በመንግስት በኩል እየተደረገ ነው ያሉትን ድጋፍ ያስረዳሉ። ከወረዳችን ወደ ስምንት ቀበሌ በእርሻ የሚተዳደር ነዋሪ ነው አብላጫውን ቦታ የሚይዘው በኦሮሚያ አደጋ ስጋት አመራር ቢሮ በኩል አንድ ሺህ አንድ መቶ ኩንታል የስንዴ ዘር፣ ወደ 81 ኩንታል የጤፍ ዘር፣ 50 ኩንታል የቦሎቄና 50 ኩንታል የቦቆሎ ዘር ተሰጥቶን በክላስተር ለተደራጁ አከፋፍለናል። የኦሮሚያ ክልላዊ መንግስት ለዞናችን ከአንድ ሚሊዮን ብር በላይ ለወረዳችን ደግሞ ወደ አራት መቶ ሺህ ብር ድጋፍ ሰጥቶ አርሶ አደሩ በማሳው ላይ እንዲዘራ ድጋፍ በመስጠት ላይ ቢሆንም ያለው ፍላጎት ስለሚገዘፍ አሁንም ክፍተት አለ። የኦሮሚያ ግብርና ቢሮ ግን በድርቅ የተጎዱ የቆላማ አካባቢ አርሶ አደሮች ድጋፍ እያደረሰ መሆኑን ይናገራል። አቶ በሪሶ ፋይሳ የቢሮ ምክትል ኃላፊ ናቸው። ምንስቴ ተቆና ስተበልኔ የጣብል የግብርና ሚኒስቴርና ሌሎች ጉዳዩ የሚመለከታቸውን አካላትን አካተን ድጋፍ እየሰጠን ነን። አሁን ለምሳሌ በቦረና ወደ መቶ አስራ አምስት ሄክታር ነው እየታረሰ ያለው። ለዚህም የሚሆን ዘርና ማዳበሪያ እየቀረበ ነው። ጉድለት ታይቶባቸዋል በተባሉ አካባቢዎችም በቦታ ያለው ያዋቅር ነው ኮሚቴ የተለያዩ እርምጃዎችን በመውሰድ ላይ ነው። ይህም የራስን ደሞዝ ለዘርና ማዳበሪያ ግዥ እንዲሆን በማድረግ ለመፍታት ነው ጥረት እየተደረገ ያለው። በሰንጋ ለመኖር ረገድ በሌሎች ዞኖች ያሉትን ትራክተሮች ጭምር ወደ እነዚህ አካባቢ እንዲንቀሳቀሱ እየሰራን ነን። መክፈል የሚችሉት በክፍያ የማይችሉት በነፃ እንዲታረስላቸው እያደረግን ነን። አቶ በሪሶ በጉጂ ያለው የጸጥታ ችግር በእርሻ ስራው ላይ ፈጥሯል ስለተባለው እክል ምላሽ ሲሰጡ ወረዶላ ግራ ገልጽሽኝ፣ ይሩት ብሻን ፈየደምኔት ምናን ፈጫሳ ቱሬ። ጎሮዶላ ብቻ ሳይሆን ሌሎች ወረዳዎችን በበጋው ጊዜ በተቻለ መጠን ድጋፍ ስናደርግ ነበርን። ሻኪሶን፣ አጋዋዩን፣ ሰባቦሩን ማንሳት እንችላለን። ቢሮችን በእነዚህ አካባቢዎች ብዙ ስራዎችን ሰርቷል። እንደተገለጸው፣ እንደተባለው በጎሮዶላ የጸጥታ ችግር አለ። ግን ሆኖም እየተሰራ ባለው ስራ ላይ እክል የፈጠረ አይደለም። በሁለቱ ሀረርጌ ዞኖች በምስራቅ ሸዋ ጭምር ድርቅ ነበረ። በእነዚህ ሁሉ ስራዎችን እየሰራን አቶ በሪሶ ከበልግ ዝናብ የሚገኘው ውሃ በግድብና በኩሬ እንዲጠራቀም ለእርሻ እንዲሆንም የግብርና ቢሮው ከሚመለከታቸው አካላት ጋር ሆኖ እየሰራ መሆኑን ተናግረዋል። እንደ አቶ ኩሬሳ መሐመድ ያሉት የቦርናና የጉጂ ነዋሪዎች ግን መጪው ጊዜ ካለፈ የባሴ አስፈሪ እንዳይሆን ስጋታቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ። ገልሞን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ወደ መጽሔቱ ዝርዝሮች እንዘልቃለን። ተያያዥ ዘገባ ነው። ተከታዩም በደቡብ ኢትዮጵያ በጠናው ድርቅ የእንስሳት ሞትና በሰዎች ላይ በሰዎች ጤና ላይ የሚደርሰው ጉዳት ከፍተዋል ነው የሚለው። ለሶስት ተከታታይ ዓመታት ዝናብ አለመዝነሙን ተከትሎ በደቡብ ኢትዮጵያ የእንስሳት ሞት እንደቀጠለ ነው። የአካባቢው ባለስልጣናት ረሃብ አስከፊ የጤና ችግር ያስከተለባቸው ከመቶ በላይ ህጻናት፣ አረጋውያንና ነፍሰ ጡር ሴቶች መኖራቸውንም አስታውቀዋል። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች። በደቡብ ኢትዮጵያ ባለፉት ሶስት አመታት ዝናብ አለመዝነቡን ተከትሎ በቁራ ቃልቻ መንደር ውስጥ ያሉ እንስሳት እየሞቱ ነው። በብዙ አስሮች የሚቆጠሩ የሞቱ እንስሳት ቅሪቶች ሜዳ ላይ ተዘርግቶ ስጋቸው በጥንባንሳና ና በጅቦች እየተበላ ነው። ጅሎዊሌ የአካባቢው የመንግስት ባለስልጣን ሲሆኑ በቀጣይ የመንደራው አጣፋንታ ያሰጋቸዋል። በረሃብ ምክንያት አስከፊ ሁኔታ ውስጥ ያሉ ከመቶ በላይ የሚሆኑ ሰዎች አሉ። ይህ እንግዲህ ሕጻናትን አረጋውያንን፣ እና ነፍሰጥሮችን ሳይጨምር ነው። ኢትዮጵያ ልክ እንደ ጎረቤቶቿ ኬንያና ሶማሊያ ሁሉ በአፍሪካ ቀንድ ላይ በአስርተ አመታት ጊዜ ውስጥ ታይቶ የማይታወቅ ረሀብ አጋጥማቷል። አምስት የዝናብ ወራት ዝናብ ሳይጥል ያለፈ ሲሆን መጪው የዝናብ ወቅትም ተመሳሳይ እንደሚሆን ይጠበቃል። ድርቁ በአስከፊ ሁኔታ ባጠቃት በሶማሊያ ጥናት አድራጊዎች ባለፈው አመት አርባ ሶስት ሺህ ሰዎች መሞታቸውን አስታውቀዋል። አማንተ ወንሱ ሙሉኑ ዩ ራተ ሁሉም የቀንድ ከብቶቼ ፍየሎቼና ግመሎቼ ሞተዋል። በፊት ሳሪ ግጡበት የነበረው መስክ አሁን በሞቱ እንስሳት ተሞልተዋል። ድርቁ አሁን የእኛን ህይወት የሚቀማበት ደረጃ ላይ ነው ያለው። ከድርቁ በፊት እጅግ ብዙ ስጋና ወተት ነበረኝ። ከራሴ ተርፎ ለሰው ሁሉ አካፍል ነበር። የቁራ ቃልቻ መንደር ባለበት በኦሮሚያ እስካሁን ድረስ በድርቁ ሳቢያ የተመዘገበ ሞት ባይኖርም የሰብአዊ ድጋፍ አድራጊዎች ግን ይሄ በቅርቡ የማይቀርን ይላሉ። የአካባቢው ነዋሪዎችም ድጋፍ ለመድረስ ይዘገያል ብለዋል። ኢትዮጵያ የፌዴራል መንግስትና የሀገር ውስጥ የመገናኛ ብዙኃን ስለ ጉዳዩ ማውራት የጀመሩት ባለፈው ወር መንግስት መግለጫ ካወጣ በኋላ ነው። ጂሎ ጉራቻ እድሜያቸው አርባ አመት ሲሆን የሰባት ልጆች እናት ናቸው። አራቱን ልጆቼን ባዶ ሆዳቸውን ወደ ትምህርት ቤታቸው ልልካቸው አልቻልኩም። ይህ በጣም ይረብሸኛል። ልጆቼ ትምህርት ሲያቋርጡ ማየት ቅዠት ነው። ይህ ድርቅ የልጆቼን የወደፊት እድል እያበላሸ ነው። ከባድ በሆነ ሙቀት እሳቸውና ሁለት ልጆቻቸው የምግብ እደላ ባለበት ካምፕ ለመድረስ 85 ኪሎ ሜትር ያህል በእግራቸው ተጉዘዋል። በዱቡ ሉክ ወረዳ የሚገኘው የስደተኞች መጠለያ ከዓመት በፊት ባዶ ሜዳ ላይ የተሰራ ሲሆን አሁን ከሳርና ከፕላስቲክ የተሰሩ መጠለያዎች ውስጥ ያረፉ 53 ሺህ ሰዎችን ያስተናግዳል። ቺሎ ጉራቻ ድርቁ እየከፋ መምጣቱን ያስረዳሉ። አንዳንዶቹ እንደውም ቤተሰቦቻቸውን መመገብ ባለመቻላቸው ምክንያት ራሳቸውን እያጠፉ ነው። እግዚአብሔር ዝናብ እስኪያዘንብልን ድረስ መንግስት በረሃብ ከመሞት እንዲታደገን እየተማጸን ነው። ሁሉም ታዲያ አሁን ያለው አቅርቦት በቂ ባለመሆኑ ላይ ይስማማሉ። ባለፈው አመት ሀገሪቱ በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ለተፈጠረው ሰብአዊ ቀውስ እና ለድርቁ ከሚያስፈልጋት የ3 ነጥብ 34 ቢሊዮን ዶላር የሰብአዊ ድጋፍ አቅርቦት ውስጥ ማግኘት የቻለችው ግማሹን ብቻ ነው። የመንግስታቱ ድርጅት ድርቅ ባጠቃቸው አካባቢዎች 12 ሚሊዮን የሚደርሱ ሰዎች የምግብ እጥረት እንዳለባቸው አስታውቋል። ኤደንን፣ ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ነቀምቴ ይወስደናል። በግድያ ወንጀል የተጠረጠሩት የነቀምቴ ከንቲባና ሌሎች ባለሥልጣናት መታሰራቸውን ነው የሚመለከተው። የነቀምቴ ከተማ ከንቲባ አቶ ቶሌራ ረጋሳ መታሰራቸውን ባለቤታቸው ለአሜሪካ ድምፅ ተናግረዋል። አንድ ስማቸውን መግለጽ ያልፈልጉ የከተማዋ አስተዳደር ሰራተኛም ባለፈው ሳምንት በብልጽግና ፓርቲ ጽህፈት ቤት ኃላፊ ላይ የተፈጸመውን ግድያ ተከትሎ በርካታ የከተማ ባለስልጣናትና የመንግስት ሰራተኞች ታስረዋል ነው ያሉት። በዚህ ዙሪያ ከከተማዋም ሆነ ከኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዘገባውን የተከታተለው ናኮር መልካ ተከታዩን ይዟል። የነቀምቴ ከተማ ከንቲባ አቶ ቶሌራ ረጋሳ ከታሰሩ አንድ ሳምንት እንዳለፋቸው ባለቤታቸው ወይዘሮ እጅጋየው አምባራስ ለአሜሪካ ድምፅ ተናግረዋል። እርሳቸውና ልጆቻቸው በነቀምቴ ያለውን የጸጥታ ሁኔታ በመስጋት በሌላ ከተማ ውስጥ እንደሚኖሩ በመጥቀስ ስለ ባለቤታቸው መታሰር ከቤተሰቦቻቸው መስማታቸውን ተናግረዋል። ባለቤታቸው የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ አባል መሆናቸውን የገለጹት ወይዘሮ እጅጋየው ባለቤታቸው የታሰሩበትን ምክንያት እንደማያውቁ ተናግረዋል። ቦቶ ዴራ ና ኮቲ እኔ አቶ ቶሌራ ባለቤቴ ናቸው። በምን ምክንያት እንደ ታሰረ የማውቀው ነገር የለኝም። እሱንም ም በስልክ የተያዘው አርብ ንጋት ሲሆን በአሁን ጊዜም ዜሮ ሰባት ቀበሌ ውስጥ የሚገኝ እስር ቤት እንደሚገኝ ነው የሰማሁት። ወይዘሮ ጅጋየው በነቀምቴ ከተማ ውስጥ ታስረው የሚገኙ የባለቤታቸው ሁኔታ እንደሚያሰጋቸው ጨምረው ገልጸዋል። አለ ገዘሲሩ የጉዳ ገዘሲሩ ስራ አገርገር አሁን ትልቅ ስጋት ውስጥ ነው የሚገኘው። ተራርቀን ነው ያለነው። የእሱ እህት ወንድሞችም ሌላ ወረዳ ውስጥ ስለሚገኙ እሱ በእስር ቤት ውስጥ እየተቸገረ ነው። እኔም እዚህ እየተቸገርኩኝ ነው። ለምሳሌ የሚያስፈልገውን ልብሶችና ምግቦች የሚያቀርብለት ያለ አይመስለኝም። ምንም ላደርግለት አልችልም። ባለቤታቸው አቶ ቶሌራ እስካሁን ፍርድ ቤት አለመቅረባቸውን መስማታቸውን የጠቆሙት ወይዘሮ እጅጋየው ከእሳቸው ጋር ከታሰሩ ሰዎች መካከል አስራ አንዱ ትናንት ፍርድ ቤት መቅረባቸውን ጉዳዩን በቅርበት ከሚከታተሉ ሰዎች መካከል መስማታቸውን ጨምረው ተናግረዋል። አንድ በነቀምት የከተማ አስተዳደር ውስጥ እንደሚሰሩ በስልክ የገለጹ ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስና ድምጻቸውም በአሜሪካ ድምፅ እንዳይተላለፍ የጠየቁ ግለሰብ ከንቲባ ቶሌራ ረጋሳን ጨምሮ የተለያዩ የከተማው አስተዳደር የስራ ኃላፊዎች የየዘርፉ አስተባባሪ ተሽከርካሪዎችና ሹፌሮቻቸው እንዲሁም የግል ጠባቂዎቻቸውን ጨምሮ በርከት ያሉ ሰዎች ባለፈው ሳምንት ውስጥ በከተማው የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደሳሌን በኮንጃ ላይ የተፈጸመውን ግድያ ተከትሎ መታሰራቸውን ተናግረዋል። እኚሁ ግለሰብ ሰዎቹ የታሰሩት ከግድያው ጋር ግንኙነት ሊኖራቸው ይችላል በሚል ተጠርጥረው መሆኑን ጨምረው ገልጸዋል። አቶ ደሳሌም በኮንጃ መጋቢት 21 2015 ዓ ም ጠዋት ከቤታቸው ለስራ ሲወጡ ባልታወቁ ሰዎች ተተኩሶባቸው ስለመገደላቸው ለአሜሪካ ድምፅ የተናገሩት የከተማው የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ተሰማ ገለታም መታሰራቸውን ግለሰቡ ተናግረዋል። በዚህ ዙሪያ ከከተማው ፖሊስ፣ ጸጥታና አስተዳደር እንዲሁም ከኮሚኒኬሽን ኃላፊዎች በተጨማሪም ከክልሉ ኮሚኒኬሽን፣ ፖሊስ እንዲሁም ጸጥታና አስተዳደር ቢሮ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የጨፌ ኦሮሚያ ሕዝብ ግንኙነት ኃላፊ አቶ ጭምዴሳ ወልዱን የክልሉ ሕገ መንግስት አንቀጽ 48 ንዑስ አንቀጽ አምስት ላይ አንድ የጨፌ አባል ወንጀል ሲሰራ እጅ ከፍንጅ ከተያዘ በስተቀር ከጨፌው ፍቃድ ውጪ እንደማይያዝና እንደማይከሰስ የሚደነግገውን ሕግ በመተላለፍ በነቀምቴ ውስጥ ስለታሰሩት የጨፌ አባል አቶ ቶሌራ ጨፌው መረጃ እንዳለው ተጠይቀው በሰጡት ምላሽ አጣርተን ምላሽ እንሰጣለን የሚል አጥር ያለ ምላሽ ሰጥተዋል። በከተማ ውስጥ የዛሬ ሳምንት ፈጸመውን የብልጽግና ፓርቲ ኃላፊ ግድያን የፖሊስ ምርመራ ውጤት በተመለከተ እስካሁን ከክልሉ መንግስት የተባለ ነገር የለም። በነቀምቴ ከተማና በሌሎቹም የምዕራብ ኦሮሚያ ዞኖች ውስጥ ባለፉት አራት ዓመታት ውስጥ በርካታ የመንግስትና የተቋማት ስራ ኃላፊዎች መገደላቸው ይታወሳል። ከመንግስት ስራ ኃላፊዎች ግድያ ጋር ተያይዞ በመጠርጠር በርካታ የመንግስት ባለስልጣናት ሲታሰሩ እንብዛምም አልተለመደም። ይልቁኑ ከዚህ ቀደም በተፈጸሙ የኃላፊዎቹ ግድያዎች መንግስት ሸኔ የሚለውንና በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀውን የኦሮሞ ነጻነት ሰራዊት ሲወነጀል ቢቆይም ቡድኑ ድርጊቱን አልፈጸምኩም በማለት ሲያስተባብል ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ ናኮር። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ኔቶ ዩክሬን ለማስታጠቅ እየጣረ መሆኑ ተገለጠ። ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን አባል አገሮች ድርጅት ኔቶ አዲስ አባል በሆነች ማግስት አባላቱ በቀጥታ ወደ ሥራ ለመግባት ትናንት ረቡዕ ሩሲያና ቻይና ጋር ጠዋል ያሉትን የጸጥታ ስጋት በመከላከል ላይ ትኩረት ያደረገ ውይይት አድርገዋል። የአሜሪካ ድምጿ የከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲድኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንዲህ ያቀርበዋል። ፊንላንድ 31ኛው የኔቶ አባል በመሆኗ በደስታ በማክበር ላይ የነበሩት የቃል ኪዳን ድርጅቱ የውጭ ጉዳይ ሚኒስትሮች ትናንት ረቡዕ አስከፊ ሁኔታ ወደ ሆነው የሩሲያ ወረራ በመመለስ ዩክሬን በቅርብ ጊዜ ውስጥ ልታካሄድ ላቀደችው መልሶ ማጥቃት የሚሆናትን መሳሪያ እንዴት ማስታጠቅ እንደሚችሉ መክረዋል። ፊንላንድም እንደ አንድ የኔቶ አባል ጠረጴዛው ላይ ተገኝታለች። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የፊንላንድ መጨመር የሚሰጠውን ጠቀሜታ በተመለከተ ይናገራሉ። ፊንላንድ የቃል ኪዳን ድርጅቱን ታጠናክራለች። ይህ በራሱ አስፈላጊ ነገር ነው። ሩሲያ ወረራዋን ለማስፋፋት በምታስብበት ወቅት ኔቶ ወረራውን የመገደብ አቅሙ አሁን ይበልጥ ጎልብቷል። ብሊንከን ባለፈው ማክሰኞ ለሩሲያው ፕሬዚደንት ፑቲን ይህን መልእክት አስተላልፈዋል። ይህ ፑቲንን ልናመሰግን የምንችልበት አንድ ጉዳይ ነው ለማለት ይዳዳኛል ምክንያቱም ሊያስወግዱት የሚፈልጉት ነገር በተቃራኒው ድንገት ተከስቷል። ሩሲያ በበኩሏ ፊንላንድ የቃል ኪዳን ድርጅቱ አባል በመሆኗ ምክንያት አጠፌታውን ለመስጠት አስፈላጊ ከሆነ በአካባቢው ወታደራዊ ኃይሏን እንደምትጨምር አስታውቃለች። በብራስልስ ስብሰባው በመደረግ ላይ ያለ ባለበት በዚህ ወቅት የኔቶ አባል አገራት የላኳቸው ታንኮች በዩክሬን ጦር ሜዳዎች በመታየት ላይ ናቸው። የዩክሬኑ መከላከያ ሚኒስትር ከእንግሊዝ በተላከው ታንክ ላይ ለሙከራ ሲጓዙ የሚያሳየውን ቪዲዮ ባለፈው ሳምንት አጋርተዋል። በአሜሪካ ካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ማይክል ኪሜጅ ለቪኦኤ እንደተናገሩት ዩክሬን ተሰነዝረዋለች የተባለውን መልሶ ማጥቃት ዓለም በትኩረት እየተጠባበቀ ነው። ስለሆነም አሜሪካንም ትሁን ሩሲያ፣ ዩክሬንም ትሁን ቻይና አውሮፓም ትሁን በዓለም ዲሞክራሲያዊ ሆኑ ወይም ያልሆኑ አገሮች ሁሉም በጉጉት እየተጠባበቁ ነው። የመልሶ ማጥቃቱ ምን ያህል እንደሚሳካ ሳናይ በዲፕሎማሲ መስክ ብዙም የሚደረግ ጥረት አይኖርም። ባክሙትን ለመቆጣጠር የሚደረገው ውጊያ አሁንም ቀጥሏል። በከተማይቱ ከነበሩት 7 ሺህ ሰዎች ውስጥ አብዛኞቹ ጥለው ወጥተዋል። ሄድሰን በተሰኘው ተቋም ውስጥ ተመራማሪ የሆኑት ሉክ ኮፌ የባክሙት ጉዳይ የዩክሬናውያኑ ትኩረት ነው ይላሉ። ዩክሬናውያኑ በእውነቱ አሁን ትኩረታቸው የባክሙትን አካባቢ ሁኔታ ማረጋጋት ላይ ነው፣ ጎን ለጎንም በተቻላቸው መጠን የሩሲያን ኃይሎች ባሉበት ማቆየት ነው። የታንኮችንና የወታደራዊ ተሽከርካሪዎችን መጠንና ስልጠናም ማሳደግ ከዛም ሁኔታዎች ሲመቻቹ ጥቃት መክፈት ብሊንከንና የኔቶ አመራሮች እንደሚሉት ባለፈው የአውሮፓውያኑ የብርድ ወቅት ፑቲን እንዳቀዱት ሩሲያውያኑ የዩክሬናውያንም ሆነ የቃል ኪዳኑን ቅስም መስበር አልቻሉም። እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አንድ አለፍ ማለቱን ያመለክታል። አሁን ማሳሰቢያ እናስቀድም።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን።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 በስርጭታችን ተሳትፏችሁን እናበረታታለን። አድማጭ ተመልካቾቻችን፣ አሁን ለሁለተኛው አጋማሽ ቀዳሚ ወደሆነው ቅንብር ነው መወስዳችሁ። እዚህ ዩናይት ስቴትስ ውስጥ ተምራ የተመለሰች ኬንያዊት ከገጠር መንደሯ የጀመረችውን የህፃናት የኮምፒውተር ፕሮግራም ይመለከታል። የዲጂታል ቴክኖሎጂ ጎራ የሚታየው ልዩነት በተባበሩት መንግስታት ድርጅት ግምት መሰረት ዘጠና በመቶ የሚሆኑት ተማሪዎች በቤታቸው ኮምፒውተሮች በሌሉበት እንዲሁም ሰማንያ ሁለት በመቶ ደግሞ የበይነ መረብ አገልግሎት በማያገኙባቸው ከሰሐራ በስተግርጌ ባሉት የአፍሪቃ ሀገሮች በትምህርቱ ዘርፍ ከተደቀኑት ግዙፍ ፈተናዎች አንዱ መሆኑ ተመልክቷል። ቴክሊት አፍሪካ የተሰኘው የበጎ አድራጎት ቡድን በኬንያ በርካታ የኮምፒውተር ቤተ ሙከራዎችን በመገንባት ያንን ሁኔታ ለመለወጥ ውጥን ይዟል። ጁማ ማጃንጋ ከሞቲዮንጎ ኬንያ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። በኬንያ ሪፍት ቫሊ ግዛት ውስጥ በምትገኘው እና እንቅልፍ የተጫናት በምትመስለው የሞጎትዮ መንደር ኔሊ ቺቦይ ሕፃናትን የኮምፒውተር ክህሎት በማስተማር ላይ ናት። ከዚሁ መንደር አካባቢ በድህነት ያደገችው ቺቦይ 18 ዓመት እስኪሞላ ድረስ ኮምፒውተር የመጠቀም ዕድል አልነበራትም። የነጻ ትምህርት ዕድል አግኝታ ወደ ዩናይትድ ስቴትስ በማቅናት የኮምፒውተር ሳይንስ አጥንታ ከተመረቀች በኋላ ግን ወደ ሀገሯ ተመልሳ በኮምፒውተሩ ቴክኖሎጂ የሚታየውን ክፍተት ለመምላት ቆርጣ ተነሳች። ቴክሊት አፍሪቃ የሚል ስያሜ በሰጠችው አፍሪቃን በቴክኖሎጂው ማዘመን እንደማለት ነው፣ የበጎ አድራጎት ድርጅቷ አማካኝነት ቺቦይ በትምህርት ቤቶች ውስጥ ለሕፃናት የኮምፒውተር ስልጠናዎችን ትሰጣለች። አንዳንዶች ኢሜይል እንዴት መላክ እንደሚችሉ እንኳን ሳይማሩ ወይም ሳያውቁ ከኮሌጅ ሲመረቁ እያየን ነው። በቴክሊት አፍሪካ በገጠር ትምህርት ቤቶች ኮምፒውተሮችን በማስገባትና ስርዓተ ትምህርት በመዘርጋት ተማሪዎች በወጣትነት እድሜያቸው ሳሉ የዲጂታል ቴክኖሎጂ ክህሎት እንዲያዳብሩ በማድረግ ላይ ነው። እናም ህጻናቱ የረቀቁ ክህሎቶችን ማዳብር ይዘዋል። ድረ ገጾችን መስራት፣ እንዴት ራሳቸውን መግለጽ እንደሚችሉ፣ ኮምፒውተር አልሰራ ሲል ወይም እንቅፋት ቢጤ ሲያጋጥም እንዴት ማንቀሳቀስ እንደሚቻል ይማራሉ። የኢሜይል መልእክቶችን እንዴት መላክ እንደሚችሉና በዲጂታል ቴክኖሎጂው ዓለም ለሚደረጉ ለውጦች ቅርብ መሆን እንደሚችሉም ይማራሉ። በዚህም በቴክኖሎጂው ዓለም የሚታየውን ክፍተት ለመሙላት ለተያዘው ጥረት ያዋጣል። በአፍሪቃ ከተሞችና ገጠራማ አካባቢዎች መካከል የዲጂታል ቴክኖሎጂ መሠረተ ልማትን በተመለከተ አሁንም መጠነ ሰፊ ልዩነት አለ። የዓለም ባንክ መረጃ እንደሚያመለክተው የሆነ አይነት የዲጂታል ግንኙነት ያላቸው የገጠር አካባቢዎች ስድስት በመቶ ብቻ ናቸው። ቴክሊክ አፍሪካ ይህንን የመቀየር የተስፋ ወጥን ይዟል። እንደነዚህ እንደ ኮምፒውተር ያሉ መሳሪያዎች ከኢንተርኔት ጋር ተጣምረው ሁነኛ ፋይዳ ያላቸው ነገሮችን በመፍጠር ሰዎችን ተወዳዳሪ መሆን ሲያስችሏቸው እናያለን። ግሬስ ዋንጉይ እና ሳኒ ሩቶ በሞጎቲዮ በሚገኘውና ቺቦይ ባቋቋመችው የዛዋዲየቲ አንደኛ ትምህርት ቤት የስድስተኛ ክፍል ተማሪዎች ናቸው። ዌብሳይት። የራሴን የኮምፒውተር ማህደር ማበጀትና ድረ ገጽ መስራት እችላለሁ። ኮምፒውተሩ የሚቀበላቸውን ትዕዛዞች መጻፍ አውቃለሁ። ይህን መማር በመቻሌም በጣም ደስተኛ ነኝ። ይህንን ዕድል ስለፈጠረችልን ኔሊን በጣም አመሰግናለሁ። ምክንያቱም ወደ ሌሎች ትምህርት ቤቶች ብትሄድ እንደዚህ አይነት ኮምፒውተሮች የሏቸውም። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ ም የተጀመረው ቴክኒክ አፍሪካ በአሁኑ ጊዜ በገጠራማ አካባቢዎች ላሉ ቁጥራቸው 6000 ለሚደርሱ ሕጻናት የዲጂታል ክህሎት ስልጠናዎችን በመስጠት ከሚገኙ በመላው ኬንያ ካሉ 15 ትምህርት ቤቶች ጋር በመተባበር ይሰራል። ቺቦይ እንደምታስረዳው የድርጅቱ ዓላማ ይህን ስልጠና ከሰሐራ ግርጌ ወደሚገኙ የአፍሪቃ ሀገሮችም ማስፋፋትን ይጨምራል። በሀሳብ ደረጃ ቢሆን ቢሆን እስከ ዓመቱ መጨረሻ ሀምሳ ያህል ትምህርት ቤቶችን መድረስ እና በሚቀጥለው ዓመት ደግሞ መቶ ትምህርት ቤቶች ከዚያም ቀስ በቀስ ወደ አንድ ሺህ ትምህርት ቤቶች ከፍ ብሎ ማየት እንሻለን። እናም ይህንን ይበልጥ በማሳደግ እንደ ታንዛኒያ እና ዩጋንዳ ወደ መሳሰሉት ጎረቤት ሀገሮች ማስፋፋት የሚቻልበትን መንገድም እንፈትሻለን። እንደ አውሮፓውያን የዘመን አቆጣጠር በ2022 የዓመቱ የሲኤንኤን ምርጥ ጀግና ለመሆን የበቃችው ችቦይ በገበየችው ልምድ የራሷን ታሪክ ብቻ ሳይሆን የማህበረሰቧን ጭምር በአዲስ ምዕራፍ ለመጻፍ ተነሳስታለች። ክቡራትና ክቡራን አድማዊ ተመልካቾቻችን የሁለተኛው አጋማሽ ስርጭታችንን ዘልቀናል። ለዚህ ክፍል ተከታይ ያደረግነው ዘገባ ደግሞ የእርሻና ቴክኖሎጂን ይመለከታል። የሳምንታዊው ሳይንስና ቴክኖሎጂ ቅንብር አካል የሆነው ይህ በእርሻና ቴክኖሎጂ ላይ ያተኮረ ዘገባ ገበሬዎችና የሲልከን ቫሊ ቴክኖሎጂውያን የእርሻ ስራን ይበልጡን የተቀላጠፈና ምርታማ ለማድረግ በጥምረት እየሰሩ መሆናቸውን ይተነትናል። ሚሸል ኩን የዘገበችውን የዚህን ዘገባ ዝርዝር ግርማ ደገፋ ወደ አማርኛ መልሶ እንዲህ ያሰናርቱታል። ይሄ በቀጫጭን የመደብ መስመሮች ላይ የበቀለ ገና በቡቃያው ያለ ሰላጣ ነው። ትልልቅ የእርሻ መሳሪያዎች አረሙን በሚገባ አያስወግዱትም። ይሄ በቴክኖሎጂ የታገዘ አረም ማረሚያ ነው። የኮምፒውተርን ዓይንና ሰው ሰራሽ ልህቀትን በመጠቀም በሰላጣ ቡቃያዎቹ መሀል የሚገኙትን አረሞች ለይቶ በጨረር ኃይል ያቃጥላቸዋል። እዚህ ካሊፎርኒያ ውስጥ በሚገኘው በእርሻ የበለጸገው ሴንትራል ቫሊ ከ200 ኪሎ ሜትር በላይ ርቆ ከሚገኘው የቴክኖሎጂ መንደር ሲሊኮን ቫሊ የመጡ አንዳንድ የቴክኖሎጂ ውጤቶችን ለመሞከር የእርሻ ሰዎች ሰብሰብ ብለዋል። ገበሬዎቹ የሚፈልጉት የምርት መጠንን የሚያሳድጉላቸውን እና ብዙ ጉልበት ሳይጠይቅ እህል ለማምረት የሚያስችሉ ማሽኖችን ነው። ባለ ቴክኖሎጂዎቹም ብዙ ብዙ ሀሳቦችን ይዘው ይመጣሉ። ይሄ ሁለት ጎራ ታዲያ አንዳንዴ አይግባባም። የቴክኖሎጂ ቋንቋ አለ፣ የእርሻ ቋንቋ አለ። በአሁኑ ሰዓት በሁለቱ መሃል ያለውን ክፍተት የሚደፍኑ እነዚህን ሁለቱን የሚረዱ ብዙ አስተርጓሚዎች የሉም። አሁን አሁን ባለሀብቶች አረምን የማጥፋቱን ሥራ ለማሻሻል በሚረዱ ቴክኖሎጂዎች ላይ መዋለ ንዋይ በከፍተኛ መጠን በማፍሰስ ላይ ናቸው። ምርት በመሰብሰቡ ላይ ግን ብዙም ገንዘብ እየመጣ አይደለም። እያንዳንዱ ሮቦት ከአንድ አይነት ተክል ጋር ብቻ ነው የሚሠራው። ስለዚህም እነዚህን ሁሉ ሰብሎች ለማዳረስ ረጅም ጊዜ ይወስዳል። እንደ እሳቸው አባባል ቴክኖሎጂን ወደ ምርት መሰብሰቡ ሥራ ማስገባት እጅግ አስፈላጊና ትልቅ እመርታ ነው የሚሆን። ሌላው ችግር አንዳንድ የህግ አውጪዎች ራሳቸውን በራሳቸው የሚያሽከረክሩ የእርሻ መሣሪያዎች በሚሠሩ ጊዜ ሠራተኞች አጠገባቸው መኖር አለባቸው ብለዋል። ይህ ደግሞ የደህንነትን ጥያቄ ያስነሳል። ሹፌር የላቸውም። ሰው ልቅጭ ወይ ዛፍ ብገጭ ይሻላል የሚል የሥነ ምግባር ደንብና መለኪያ በውስጣቸው የለም። ገበሬዎችና ቴክኖሎጂያውያን ምግብን ለማስረፍረፍና ረከስ ለማድረግ ከእነዚህ ሁሉ ጉዳዮች ጋር ግብ ግብ ይዘዋል ትለናለች የቪኦአ ሚሸል ኩዊን። ግርማ ደገፋን ለሳምንታዊ የሳይንስ ቅንብር ለግሮም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን እዚህ ስቱዲዮ ከደረስን ከዘለቅን ወይም ዝግጅታችንን ከጀመረን የደረሰን ሰበር ዜና አለ። መንግስት፣ የክልል ልዩ ኃይሎች ወደ ተለያዩ የጸጥታ መዋቅሮች እንዲገቡ የሚያስችላቸው ወይም የሚያስችል ነው ያላቸው ተግባሮች በሁሉም ክልሎች ተጀምረዋል አለ። የሆኖም በ በአማራ ክልል ፈተናዎች እንደገጠሙት የገለጸው የፌዴራሉ መንግስት የአማራ ብሔራዊ ንቅናቄና ባልደራስ ለእውነተኛ ዴሞክራሲ ፓርቲዎች የመንግስቱን ውሳኔ የአማራ ልዩ ኃይል ላይ እየተነጣጠረ ብለውታል። የመንግስት ኮሚኒኬሽን አገልግሎት ዛሬ ምሽት ባወጣው በዚህ መግለጫ በተለያዩ ክልሎች ያሉ ልዩ ኃይል አባላትን የማፍረስ ስራ በመከናወን ላይ እንደሚገኝ ነው የተናገረው። ይህም የሀገሪቱ ሉዓላዊነትና የግዛት አንድነት መጠበቅ የሚያስችል አንድ ጠንካራ የተማከለ ሰራዊት ለመገንባት በተቀመጠው አቅጣጫ መሰረት ነው ይላል። በሁሉም ክልሎች የሚገኙ የልዩ ኃይል አባላት እንደ ምርጫቸውና እንደ ፍላጎታቸው በመከላከያ፣ በፌዴራል ፖሊስ ወይም በክልል ፖሊስ አባልነት መካተት ይችላሉ ያለው የመንግስቱ መግለጫ፣ በዚህም ሀሳብ ላይ ከልዩ ልዩ አመራሮችና ከልዩ ኃይል አመራሮችና አባላት ጋር ከመግባባት ላይ ተደርሰዋል ብሏል። በሁሉም ክልል አመራሮች ያለምንም ልዩነት ውሳኔውን በስምምነት ተደርሶበት ይህንንም ተከትሎ ተግባራዊ እንቅስቃሴ ተጀምረዋል ነው ያለው የመንግስቱ ኮሚኒኬሽን መግለጫ። ሆኖም በአማራ ክልል በሚገኙ የተወሰኑ የልዩ ኃይል ክፍሎች ውስጥ ሂደቱን የሚያውኩ ተግባራት ታይተዋል ያለው የፌዴራሉ መንግስት መግለጫ ይህም የመልሶ ማደራጀት ስራውን ዓላማ በአግባቡ ባለመረዳት፣ በሌላ በኩል ደግሞ የጥፋት አጀንዳ ያላቸውን አራጋቢዎች ሆነው በሚነዙት የሐሰት ወሬ በመጠለፍ የመነጨ ነው ብሎታል። የሐሰት አጀንዳ ካላቸው መካከልም የመልሶ ማደራጀቱ መርሃ ግብር በአማራ ክልል ብቻ እየተካሄደ ነው፣ ህወሓት ትጥቅ ሳይፈታ እንዴት የክልሉ ልዩ ኃይል ትጥቅ ይፈታል? የሚሉና ሌሎችም ይገኙበታል ሲል ዘርዝረዋል። የአማራ ክልል ልዩ ኃይልና ከክልሉ የጸጥታ ቢሮ መረጃ ለማግኘት ያደረግነው ጥረት ተደጋጋሚ ሙከራ እስካሁን አልተሳካም። የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ በበኩሉ ገዢው ፓርቲ ውሳኔውን በአፋጣኝ እንዲቀለብስ ሲል አሳስቧል። የአማራ ብሔራዊ ንቅናቄ ያለውን ተከትሎ የአማራ ክልል ልዩ ኃይልን በድንገትና ያለበቂ የጸጥታ ዋስትና ማፍረስ ለጥቃት ተጋላጭ የሆኑ የአማራ ክልል አካባቢዎችን ተገማችና ቀጥተኛ ለሆነ ጥቃት ተጋላጭ የሚያደርግ ነው ሲል አብን ውሳኔውን እንደሚቃወሙ የገለጸው ከአማራ ክልል መንግስትና ከክልሉ ሕዝብ ጋር በጉዳዩ ላይ ውይይትና ምክክር እንዲደረግ እንዲሁም የክልሉና የሀገሪቱን ዘላቂ ሰላም በሚያረጋግጥ መልኩ ውሳኔው እንዲከለስ ሲልም ጥሪ አቅርበዋል። ባልደራስ ለእውነተኛ ዴሞክራሲ ፓርቲን በበኩሉ ውሳኔውን ተቃውሞ ባወጣው መግለጫ የፌዴራል መንግስት የአማራ ልዩ ኃይል እንዲፈርስ ያስተላለፈው ይህ ውሳኔ ከሁሉም ክልሎች ልዩ ኃይሎች ላይ በኩል ደረጃና መጠን ተፈጻሚ በማይሆንበት ሁኔታ የአማራን ሕዝብ ጥቃት ላይ የሚዳርግ እኩይ ውሳኔ ሲለው ውሳኔውን አጥብቆ እንደሚያወግዝ ተናግሯል። ባልደራስ በመግለጫው የክልል ልዩ ኃይል አባላትን ወደ ሌሎች ጸጥታ መዋቅሮች የማስገባት ፕሮግራም በመላ አገሪቱ የሚተገበር ነው ያለው የፌዴራሉ መንግስት በበኩሉ በአማራ ክልል የገጠሙኝ ፈተናዎች ሂደቱን ለማደናቀፍ በሚፈልጉ ኃይሎች የሚከናወኑ ናቸው ሲል ወንጅሏል። በሌላ በኩል ህወሓት በፕሪቶሪያው ስምምነት መሰረት ሙሉ በሙሉ ትጥቅ እንዲፈታ እየተደረገ መሆኑ ሊታወቅ ይገባል ሲልም መግለጫው አክሏል። በዚህ ጉዳይ ላይ የተለያዩ አካላትን ሀሳብ ያካትት ዘገባ በነገው እለት ይዘን እንቀርባለን። አሁን ወደ ተከታዩ ቅንብር ነው የምንሻገረው። በዚህ ተከታይ ዘገባ በጡረታ ጊዜያቸው በበጎ አድራጎት ስራ የተሰማሩ አንዲት ኢትዮጵያዊትን እንቅስቃሴ ይመለከታል። በልዩ ልዩ ዓለም አቀፍ ተቋማትና በበርካታ ሀገሮችም ተዘዋውረው ለአርባ ሁለት ዓመታት አገልግለዋል። በአሁኑ ወቅት ማረፊያቸውን በአገራቸው በኢትዮጵያ አድርገው በቂ አቅም የሌላቸው ሴት ተማሪዎች የሚማሩበት ኮሌጅ ከፍተዋል። የተላላፊ በሽታዎች ልዩ ሐኪሟ ዶክተር ትዕግስት ግርማ ለደግ ሚድዋይ ፍሪ ኮሌጅ የተሰኘውን ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው መሆኑም ተገልጧል። አዲስ አበባ ውስጥ ከቤተሰቦቻቸው ቦታ ላይ ከአምስት ዓመት በፊት ባስገነቡት በዚህ ኮሌጅ ከወሊድ ጋራ በተያያዘ ከፍተኛ ሕክምና አገልግሎት ችግር ካለባቸው አካባቢዎች ሴት ተማሪዎችን እየመለመሉ በማምጣት ሙሉ ወጪያቸውንም ሸፍነው በመጀመሪያ ዲግሪ ያሰለጥናሉ። ኬኔዲ አባተ በዚህ ዙሪያ ባለፈው ሳምንት የጀመረውን ተከታይ ቅንብር ነ ይዞ ቀርበዋል። ለደቅ ሚድዋይ ፍሪ ኮሌጅ የጤና ተደራሽነት አገልግሎት ዝቅተኛ በሆነባቸው አካባቢዎች በወሊድ ምክንያት ለሞትና ለልዩ ልዩ ጉዳት የሚጋለጡ እናቶችንና ህጻናትን ታሳቢ በማድረግ ከአምስት ዓመታት በፊት በ2010 ዓ ም የተመሰረተ ኮሌጅ ነው። በተባበሩት መንግስታት የዓለም ጤና ድርጅት የአፍሪካ ልዩ ተጠሪ ከመሆን ጀምሮ ከአራት አስርት ዓመታት በላይ በተለያዩ የውጭ አገሮች በህክምና ሙያ ሲያገለግሉ በቆዩት የተላላፊ በሽታዎች ስፔሻሊስት ዶክተር ትግስት ግርማ የተከፈተው ኮሌጁ የሥነ ተዋልዶ ጤና ችግር ጎልቶ ከሚታይባቸው አካባቢዎች ሴት ተማሪዎችን በማምጣት በሚዋ ጉባኤ ፍሪ የህክምና ዘርፍ ሙሉ ወጪያቸውን ሸፍኖ በነጻ እያስተማረ ተመልሰው አካባቢያቸውን እንዲያገለግሉ ያደርጋል። በአሁኑ ወቅት ኮሌጁን በሥራ አስኪያጅነት እየመሩ የሚገኙት ዶክተር ትዕግስት ይህን በጎ አድራጎት ሥራ ለመጀመር እንዴት ሊያስቡ ቻሉ? ሀሳቡ የመጣልኝ እኔ በልጅነቴ ስወለድ ብዙ ሞክረው ለማዋለድ ስላልተቻላቸው በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ በቃ ትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። እኔ ግን ተረፍኩ ይኸው እስከዛሬም በቃው። ግን የተረፍኩበት ምክንያት ምን እንደሆነ አውቀው ነበር። እኔ አዲስ አበባ ስለተወለድኩ ቤተሰቦቼ ገንዘብ ስለነበራቸው እና ልልት ፀሐይ ሆስፒታል ስለወሰዱኝ ነው። በዛ እኔ በተወለድኩበት ቀን ብዙ ሕጻናቶች እና ብዙ ሴቶች በየገጠሩ ገንዘብ ስለሌላቸው ከተማን መምጣት ስለማይችሉ ሞተዋል። አሁንም ይሞታሉ። ስለዚህ ያንን ነገር እንደ በተቻለኝ አቅም በትንሹም ቢሆን ለመርዳት ነው ተመልሼ ጣት እናም የጡረታ ገንዘባቸውን ይዘው ወደ አገራቸው ኢትዮጵያ በመመለስ በውጭ በቆዩባቸው አመታት አብሯቸው የቆየ ህልማቸውን እውን ወደ ማድረግ መሸጋገራቸውን ይገልጻሉ። እኔ እንግዲህ ከአርባ ሁለት አመት ሙሉ ከዚህ ሀገር ውጪ ነው የነበርኩት። አስር ሀገሮች ውስጥ አራት አህጉር ውስጥ ሰርቻለሁ። ለአለም ጤና ጥበቃ ድርጅት እሰራ ነበር። ከዛም ደግሞ የአምረፍ ዳይሬክተር ጄኔራል ሆኜ ሰርቻለሁ። ይህን ሁሉ ጊዜ ግን አንድ ህልም ነበረኝ። ይሄ ህልም አገሬ ተመልሼ ሴቶችን መርዳት ነበር። ስለዚህ ነው ጡረታ በወጣሁበት ጊዜ የጡረታ ገንዘቤን ይዤ ህልሜን ለማሳካት ኢትዮጵያ የተመለስኩትና ይህንን ድርጅት ያቋቋምኩት። ይህን ሳይት የሰራው በቤተሰቦቻችን ቤት ላይ ነው። እሱን አፈርሰን ነው የሰራነው። በሁለት ዙር ተማሪዎችን በመጀመሪያ ዲግሪ አስመርቆ ለስራ ያሰማራው ለደግ ሚድዋይፍሪ ኮሌጅ በአሁኑ ወቅት 115 ተማሪዎችን በማስተማር ላይ ይገኛል። ተማሪዎቹ አሁን 115 ተማሪዎች አሉ ነው አሁን እነሱም ከየቦታው የመጡ ናቸው። ሴቶች ብዙ ከሚሞቱበት ቦታ ነው። ለምሳሌ ከአፋር፣ ከሶማሌ፣ ከጋምቤላ፣ ከቤንሻንጉል፣ ከሳው ደቡብ ኦሞ፣ ከዋግ እዚሁ ነው የሚያድሩት፣ እዚሁ ነው የሚበሉት፣ እዚሁ ነው የሚማሩት። ዩኒፎርም አለ፣ የጤና ኢንሹራንስ አለ። በየወሩ ትንሽ ለአንዳንድ ነገር የሚያገለግሉ ወጪን ሰጣቸዋለን። ሁሉንም ነገር እኛ ነን የምንሻፍ ነው። ተማሪዎቹ ትምህርታቸውን አጠናቀው ወደ ስራ ከተሰማሩ በኋላ ክትትል እንደሚደረግላቸውም ዶክተር ትግስት አብራርተዋል። እኛ ፎርማል ትምህርት ብቻ ሳይሆን ሌላም በራሳቸው እንዲተማመኑ መሪ እንዲሆኑ ሴቶችን በህብረተሰባቸው ተመልሰው እንዲያሰለጥኑ እናስተምራቸዋለን። ከዛም ከሄዱ በኋላ እንከታተላለን። በዚህ ላይ የሚሰሩት እንዲህ ነው። ከዚህ በፊት ሁለት ጊዜ ግራጅዌት አስደርገና እነዚህ ተማሪዎች በየቀጠሩ ተመልሰው እየሰሩ ነው። ከአፋር ክልል የመጣችው ፋጡማ አብዱ አሁን በትምህርት ላይ ከሚገኙ ተማሪዎች አንዷ ነች። እድሉ በጣም ደስ ይላል። እውነት ከምገልጸው በላይ በጣም ደስ ይላል። ትምህርቱም አሪፍ ነው። እንደገና ደግሞ ካሄደ የትምህርቱ አካሄዱ ደግሞ በጣም አሪፍ ነው። ሁሉን ነገር ምግብም አለ። ሁሉም ችለውን ነው የሚኖሩት እንጂ የምናወጣው ነገር የለም። ከተማርኩ በኋላ የመጣሁበት የአፋር ሕዝብን እኔን እራሱ ሳይማር ያስተማረኝ ሕዝብ ለማገልገል ማለት ነው ፈልገው ሌላዋ የኮሌጁ ተማሪ ከደቡብ ክልል ደቡብ ኦሞ ዞን የመጣችው ሸጊቱ አስማማው በእስካሁኑ ቆይታዋ ከመደበኛ ትምህርት ባለፈ የሴትነትን ብርታትና ጽናት በተመለከተም ልምድና እውቀት አግኝቻለሁ ትላለች። ሴቶች በራሳቸው ብዙ ነገር መስራት እንደሚችሉ፣ እነሱም ከወንዶች ጋር እኩል አቅም እንዳላቸው፣ የትኛውንም ለመስራት ብዙ ችሎታ እንዳላቸው ነው የተረዳሁት። አንደኛ የተረዳሁት ከዶክተር ትግስት ህይወት ይህን ሁሉ ራሷ ሰርታ ብዙ ከተለያዩ ቦታዎች ሴቶች ልጆችን አቅመ ደካማዎችን ሰብስባ በማስተማር የራሷን ችላ ሴት ሆና ማለት ነው። በእኛ አገር፣ በእኛ ወረዳ ማለት ነው ሴት ልጅ እንደዚህ ያለ ነገር የሚሰራ አይመስለኝም። ምክንያቱም ሴቶች ሁሌም በቃ ሰው ላይ ተደግፈው የሚሄዱ ስለሚመስለን ማለት ነው ሴቶች ራሳቸውን ችለው በራሳቸው እቅድ በኮንፊደንሳቸው ከወንዶች ጋር እኩል እቅዳቸውን አቅደው መስራት እንደሚችሉ ነው የተረዳውትና በጣም ደስ ብሎኛል፣ ይሄን ትምህርት ሳገኝ እና እንኳን አቀሚ ብችለ እንደ ዶክተር ትግስት እንደዚህ ሴቶችን አቋቁሚ ማስተማር ብችል ደስ ይለኛል። ዶክተር ጥላውን ቦጋለ የኮሌጅ ዲን ናቸው። ብዙ ዩኒቨርሲቲዎች ላይ ሰርቻለሁ፣ መጨረሻ ላይ ነው ወደዚህ ወደ ለደግ የመጣሁት። በጣም ትልቅ ደስታ ነው የሚሰማኝ ቢኮዝ እነዚህ ልጆች መጀመሪያ ሲገቡ ሲታያቸው እና ሰርዲር እና ፎርዚር ሲሆኑ የሚያሳዩ ትራንስፎርምድ ሆነው ስታያቸው በጣም ደስ ይልሃል። እንደገና ዶነርስ እንደምታውቁ ኮቪድ 19 ብዙ ጎድቷል። ዶክተር ትግስት ከኪሳቸው ነው ለሰራተኛ ደሞዝ የሚከፍሉ ለልጆች ቀለብ የሚከፍሉት እና ከጓደኞቻቸው እያሉ ትልቅ ሰው ናቸው። በጣም መግለጽ አልችልም። በእውነት ነው የሚል መግለጽ አልችልም። በጣም ይከብደኛል። የእሳቸው የሀገር ፍቅር የእሳቸው ለህዝባቸው እንደዚህ መቆርቆር ነው እኔ ራሴ እዚህ እንዲቆይ ያደረገኝ እና ኦልሞስት አሁን ወደ ስድስት ዓመቴ ነው። ሶ ሃፒ ደስተኛ ነኝ እዚህ በመሆኔ እስካሁን በራሳቸው ወጪ በጓደኞቻቸውና በተለያዩ ለጋሽ ድርጅቶች ድጋፍ የመማር ማስተማር ስራውን በማስኬድ ላይ የሚገኙት በጎ አድራጊዋ ዶክተር ትዕግስት በቀጣይነት ኮሌጁ ራሱን ችሎ እንዲቀጥል ለማድረግ በዚያው በኮሌጁ ህንጻ ላይ የእናቶችና ህጻናት ሕክምና ማዕከልም ከፍተዋል። ከተከፈተ አንድ ዓመት የሚሆነው ለደግ የእናቶችና ህጻናት ሕክምና ማዕከል ኮሌጁን ከመደጎም በተጨማሪ ማህበረሰቡን በአነስተኛ ወጪ ለማገልገል በማሰብም ጭምር መከፈቱን ተናግረዋል። ጥራት ያለው ሕክምና ለተመተመጣጣኝ ዋጋ የሚያቀርብ ለመላው ህዝብ በቀላል ዋጋ ጥራት ያለው ህክምና እንዲያገኝ የሚያደርግ ነው። የዚህ ገቢ ደግሞ ምንም ነገር ሳይቀነስለት ወደ ትምህርት ቤቱ ልጆችን ለማስተማር ነው የሚጠቅመው። እዚህ ማዕከል ውስጥ የድረ ወሊድ ክትትል ይደረጋል። ሴቶች እንዲወልዱ ይደረጋል፣ በኖርማል ወይንም በኦፕሬሽን እንዲወርዱ ይደረጋል። ከዛም ደግሞ የተወለዱትን ህጻናት እንከታተላለን። የላቦራቶሪ ሰርቪስ አለ፣ የፋርማሲ ሰርቪስ አለ፣ የአልትራሳውንድ ሰርቪስ አለ። ይህም ሁሉ ነገር ይሰራል። እኛ ለጥቅም ነ አይደለም ይሄንን የምንሰራው የምናገኘውን ገንዘብ የድሀ ልጅ ልናስተምርበት ነው። ስለዚህ አሁን እኛ የምንፈልገው ብዙ ሰዎች ሌላ ቦታ ለመሄድ ገንዘብ የሌላቸው እዚህ እኛ ጋር መጥተው በነፃ ማለት ነው። መቼም ካርድ ሁለት መቶ ብር ማለት በጣም እርካሽ ነው። በዚህ ታክመው በዛም አማካኝነት ደግሞ እህቶቻቸውን ከገጠር የሚመጡትን እህቶቻቸውን ይረዳሉ ማለት ነው። በኮሌጁና በህክምና ማዕከሉ ለብዙዎች የስራ እድል መፍጠርም ችለዋል። በኮሌጅ ውስጥ ወደ 26 የሚሆኑ በማዕከል ውስጥ ደግሞ ወደ ሰላሳ የሚሆኑ ሰራተኞች አሉ። ስለዚህ በትንሹም ቢሆን ትንሽ ሰው ስራ በመስጠት እንካፈላለን ብዬ አምናለሁ። ከወጣትነት ዕድሜያቸው ጀምሮ በተማሩበት የህክምና ሙያ በተለያዩ ሀገሮች ሲያገለግሉ የቆዩት ዶክተር ትዕግስት በጡረታ ዘመናቸውም ቢሆን እረፍትን አልመረጡም መስራት ደስ ይለኛል። እኔ እኔ ካልሰራው መሞት ይመስለኛል እና አንድ ነገር ጥቅም መስጠት አለብኝ። አለዛ በእውነት ቁጭ ማለት ሁል ጊዜ አልችልም። እኔ በነፃ ነው የምሰራው በየቀኑ ጡረታዬን በየሀገሩ እየዞርኩ መደሰት ይችል ነበር፣ ግን እዚህ እየመጣው በየቀኑ የምሰራው ደስታና እርካታ ስለማገኝበት ነው። እነዚህን ልጆች ምንም የማያውቁ ከባላገር የመጡ ልጆችን ተለውጠው እውቀት አግኝተው መሪ ሆነው ተመልሰው ሲሄዱ ማለት ይሄ ምንም ገንዘብ የማይከፍለው እርካታ ይሰጣል። ይሄ ነው የኔ እንግዲህ እርካታ። በተቻለኝ መጠን ለቤተሰብም በዓመት ውስጥ ጊዜ ይሰጣሉ። ቤተሰብ ልጆቼ ልጅ ልጆቼ እዚህ የሉም፣ ካናዳ ነው ያሉት እና በዓመት ውስጥ ትንሽ ወራት ከነሱ ጋር ሄጄ የማሳልፍበት ጊዜ ይሄናል። ይሄ ትምህርት ቤትም ቀለል በሚልበት ጊዜ ያኔ እነሱ ጋር ሄጄ አሳልፈዋል። በሂደት የበጎ አድራጎት ተግባራቸውን በተለያዩ ክልሎችም የማዳረስ እቅድ እንዳላቸው የገለጹት ዶክተር ትግስት ግርማ ከተጋገዝን ኢትዮጵያን መለወጥ እንችላለን ይላሉ። በእውነቱ እኔ ማለት የምፈልገው ሁሉም ውጭ ሀገር የሚኖር ኢትዮጵያዊ ተመልሶ አገሩን ልክ እንደኔ በእንደዚህ አይነት መንገድ ቢረዳ አገራችንን እናሳድግ እንችላለን። ችግሩ ከባድ፣ እዚህ ሀገር መስራት ቀላል አልነበረም። ለእኔም ቢሆን እዚህ መጥቶ እንደገና ይሆን ሁሉ ማድረግ ግን ምን ቀላል አለ በዚህ ዓለም ላይ? ሁሉ ነገር በትግል ነው የሚደረገው። ስለዚህ ሁላችሁም መታችሁ ስሩ፣ እና አገሪቷን አብረን እንለውጣት ትሙት ግድ የለም በሚል ርዕስ የህይወት ታሪካቸውን የሚያትት መጽሐፍም በ2012 ዓ ም ለንባብ አብቅተዋል። መጽሐፉ ከልደታቸው አንስቶ ወደ አገራቸው በመመለስ ህልማቸውን እውን እስካደረጉበት ጊዜ ድረስ ያለው ታሪካቸው ተቀነጫጭቦ የሰፈረበት ነው። ከጡረታ በኋላ በአዲስ አበባ እያከናወኑ ላሉት የበጎ አድራጎት ሥራቸው ከተለያዩ የአገር ውስጥና የውጭ ተቋማት እውቅናና የምስክር ወረቀት አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪክ የምናሳየው በምልአት ነው። ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ ዝግጅታችንም በዚሁ መዳም ማጠናቀቁ እያመራን ነው። ቀደም ላለው የኬኔዲ ዝግጅት ኬኔዲንና እንግዳውን አመሰግናለሁ። ነገ አርብ ከምሽ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም፣ ደህና እደሩ። ¶¶ gidi gidi na jera